ኬንያ ውስጥ ማንዴራ ወረዳ ይጓዝ በነበረ አንድ መኪና ላይ የመንግስቱ የጦር ሰራዊት ወታደሮች ዛሬ ተኩስ ከፍተው ሁለት ሰዎች ሲገሉ ሌሎች ሶስት ማቁሰላቸው ተሰምቷል። የማንዴራ ወረዳ ኮሚሽነር ፍሬዴሪክ ሺሲያ ለቪኦኤ የሶማልኛ ቋንቋ በሰጡት ቃል የጸጥታ ኃይሎቹ መኪናው ላይ ተኩስ የከፈቱት ፈንጂ ሳይጭን አልቀረም ብለው ጠርጥረው መሆኑን የተናገሩት። እማኞች እንደሚሉት ግን የተገደሉት ሰዎች ሲቪሎች ናቸው። መኪናቸው ውስጥ ምንም መሳሪያ አልነበረም። የቆሰሉት ደግሞ በስፍራው የነበሩ ተላላፊ ሰዎች ናቸው ብለዋል። ይህ በዚህ እንዳለ ትናንት እሁድ ላፌ በሚባለው የከተማዋ አካባቢ ሁለት ፖሊሶች ከተገደሉበት ጥቃት ተከትሎ ማንዴራ ውስጥ ከባድ የጸጥታ ጥበቃ እንቅስቃሴ እየተካሄደ መሆኑን ነዋሪዎች ይናገራሉ። ለዚያኛው ጥቃት ማለት ለትናንቱ የሶማሊያው ጽንፈኛ ተዋጊ ቡድን አልሸባብ ኃላፊነት ወስዷል። የኬንያ ወታደሮች እንደ ኤሮፓውያን አቆጣጠር በ2011 ዓመተ ምህረት አልሸባብን ለመውጋት ሶማሊያ ግዛት ከገቡበት ጊዜ ወዲህ ጽንፈኛ እስላማዊ ቡድን ኬንያ ውስጥ በተደጋጋሚ ጥቃቶችን ሲያደርስ ቆይቷል። ባለፈውም ሚያዝያ ወር በማዕከላዊ ኬንያ ጋሪሳ ዩኒቨርሲቲ ታጣቂዎች ባደረሱት ጥቃት 148 ሰዎች መግደላቸው የሚዘነጋ አይደለም።